የሪፐብሊካን ፓርቲ ውጪው ፕሬዝዳንት ዶናልድ ትራምፕ ትናንት ማታ ከዲሞክራቷ ሂለሪ ክሊንተን ጋር ባደረጉት ሦስተኛና የመጨረሻ ክርክራቸው የምርጫውን ውጤት ለመቀበል ቃል አልገባም ብለዋል። ሁለቱ የዋይት ሀውስ ቤተ መንግሥት ተስፈኞች ላስ ቬጋስ ኔቫዳ ባደረጉት በትናንቱ ክርክራቸው ወቅት በተጨማሪ ሩሲያን ፍልሰተኞችንና ለዩናይትድ ስቴትስ ከፍተኛው ፍርድ ቤት በሚሰየሙ ዳኛ አመራረጥ ላይ አልተስማሙም ባልደረባችን ጂመለውን ከዚህ ከዋሽንግተን የአንድ ሰዓት ተኩል ውይይት ጨምቆ አዘጋጅቷል። የደጋፊዎች አስተያየትም ታክሎበታል። ሰሎሞን ክፍሌ ነው የሚያቀርበው። ሂለሪ ክሊንተን እና ዶናልድ ትራምፕ እንዳለፉት ሁለቱ ክርክሮች ሁሉ ወደ መድረኩ ሲገቡ የእጅ ሰላምታ አልተለዋወጡም። በሁለቱ እጩ ፕሬዝደንቶች መካከል በተካሄደው ክርክር ላይ በመቶ ሚሊዮኖች ለሚቆጠሩ ተከታታዮች በእጅጉ ትኩረት የሳበው ጉዳይ ግን ከአከራካሪው የቴሌቪዥን ጋዜጠኛ ክሪስ ዋላስ ዶናልድ ትራምፕ የዩናይትድ ስቴትስ ምርጫ ተጭበርብሯል ሲሉ በተደጋጋሚ የሚያቀርቡትን ስሞታ ለሕዝብ ግልጽ እንዲያደርጉ አጥብቆ በጠየቃቸው ጊዜ ነው። የዚህን ምርጫ ውጤት ያለማወላወል ይቀበላሉ? ዶናልድ ትራምፕ ሲመልሱም ጊዜው ሲደርስ የማየው ይሆናል። በአሁኑ ሰዓት ምንም የማየው ነገር የለም። ጊዜው ሲደርስ ነው የምወስነው ነው። እስካሁን ያየሁት ነገር ሁሉ ግን የተበላሸ ነው። በመጀመሪያ ደረጃ መገናኛ ብዙኃኑ ፈጽሞ ሸፍጠኞች ናቸው። እምነት የሚጣልባቸው አይደሉም። የድምፅ ሰጪውን ሕዝብ አእምሮ ከወዲሁ መርዘውታል። ሂለሪ ክሊንተን ይህን መሰሉን በዶናልድ ትራምፕ የተሰጠ ምላሽ በጣም አስደንጋጭ ነው ሲሉ ጠርተው ከዩናይትድ ስቴትስ የፖለቲካ ባህል ጋር የሚጋጭ ነው ብለዋል። የዲሞክራሲያችንን መልካም ስም እያጎደፉና እያጥላሉ ነው የሚናገሩት። እኔ በግሌ ክፉኛ አስደንግጦኛል። ከሁለቱ አውራ ፓርቲዎች የአንደኛው እጩ ሆኖ የቀረበ ሰው ይህን አይነቱን አቋም ሲወስድ በጣም ያስደነግጣል። ትራምፕና ክሊንተን በትላንትና ማታ ክርክራቸው ወቅት በሌሎች ርዕሶች ላይም ክፉኛ ተጋጭተዋል። አንደኛው ለምሳሌ ሩሲያ በዚህ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሂደት ውስጥ በሳይበር ጥቃቶችና በመሳሰሉት ጣልቃ እየገባች ውጤቱን ወደምትፈልገው አቅጣጫ ለመውሰድ ትሞክራለች የሚለው ነው። ይህ በእርግጠኝነት እየሆነ መሆኑን የዩናይትድ ስቴትስ የደህንነት ጥበቃ ባለሥልጣናት ያምናሉ። ድሚት ንደም ሩንስ በመጨረሻ መጠየቅ የምፈልገው ዶናልድ ትራምፕ ሩሲያውያን ይህን እያደረጉ መሆናቸውን አምነው ድርጊቱን ያወግዛሉ ወይ? በዚህ ምርጫ ላይ የፑቲንን ድጋፍ እንደማያገኙስ ግልጽ ሊያደርጉ ይችላሉ ወይ? ሩሲያ በአሜሪካ ላይ የምትፈጽመውን የስለላ ተግባርስ ይቃወማሉ ወይ? ዶናልድ ትራምፕ ለእነዚህ ጥያቄዎች መልስ እንዲሰጡ ጫና በተደረገባቸው ጊዜ እውነት ሆኖ ከተገኘ በእርግጠኝነት ሩሲያን ለእንቅስቃሴዋ እንደሚያወግዙ ተናግረዋል። የሳይበር ጥቃቶችን በተመለከተ ግን ቻይናና ሌሎች ሀገሮችም ከጀርባው ሊኖሩ ይችላሉ ብለዋል። እኔ ፑቲንን በግል አላውቃቸውም፣ እርሳቸው ግን ስለ እኔ ብዙ ጥሩ ነገሮችን ተናግረዋል። መግባባት ከቻልን ጥሩ ነው። ሩሲያና ዩናይት ስቴትስ ተስማምተው በጋራ አይሲስን ማሳደድ ሲጀምሩ መልካም ነው። ፑቲን ግን የኔን ያህል ለሂላሪ ከብሬታ የላቸውም፣ ለፕሬዝዳንታችንም እንዲሁ። ትራምፕ በትላንቱ ክርክር ወቅት በሌላ ነጥብ ላይም በተከላካይነት ቆመው ታይተዋል። በትንሹ ዘጠኝ ሴቶች ወሲባዊ ጥቃቶች ፈጽመው ብናል ሲሉ ያቀረቧቸውን ክሶች ውድቅ አድርገዋል ስ በመጀመሪያ ደረጃ አብዛኞቹ እነዚያ ታሪኮች ተቀባይነት አላገኙም። እኔ እነኛን የከሰሱኝን ሰዎች አላውቃቸውም። ኬትና ለምን ብቅ እንዳሉ ግን እገምታለሁ። የክሊንተን የምርጫ ዘመቻ አስተባባሪ ነው ብዬ አምናለሁ። ያን ያደረገው ሂለሪ ክሊንተን። በትራምፕ ላይ ክስ ያቀረቡትን ሰዎች ሲከላከሉም እንዲህ ብለዋል። ዶናልድ ሴቶችን አሳንሶ መናገር እርሳቸውን ትልቅ የሚያደርጋቸው ይመስላቸዋል ክብራቸውን ያዋርዳሉ። በራስ የመተማመን እምነታቸውን ያኮሰምናሉ። ያ ምን አይነት ስሜት እንደሚያሳድር የማታውቅ ሴት አለች ብዬ አላምንም። ሁለቱ እጩዎች በከፍተኛው ፍርድ ቤት የሚሰየሙ ዳኞችን በተመለከተ እንዲሁም በኢሚግሬሽን ጉዳዮች ላይ የየራሳቸውን የተለያዩ አመለካከቶች አብራርተዋል። ሁለቱ እጩዎች በከፍተኛው ፍርድ ቤት የሚሰየሙ ዳኞችን በተመለከተ እንዲሁም በኢሚግሬሽን ጉዳዮች ላይ የየራሳቸውን የተለያዩ አመለካከቶች አብራርተዋል። ትራምፕ አሁንም በሜክሲኮና አሜሪካ ድንበር መካከል የግንብ አጥር አኖራለሁ ይላሉ፤ ክሊንተን ቤተሰብን ይከፋፍላል ሲሉ ይቃወማሉ። ይህ በእንዲህ እንዳለ የትራምፕና ክሊንተን ደጋፊዎችና ተቃዋሚዎች ሁለቱ ዕጩዎች በአዳራሽ ውስጥ እየተከራከሩ ባሉበት ሰዓት ከውጭ ሆነው ድምፅ ያስተጋቡ ነበር። ከክርክሩ በኋላ በዩኒቨርሲቲው ካምፐስ ውስጥ ተቃዋሚዎችና ደጋፊዎች ለጋዜጠኞች አስተያየቶቻቸውን አጋርተዋል። አስተያየቶቻቸው በአብዛኛው ያተኮሩት ደግሞ ትራምፕ በምርጫው ቢሸነፉ ውጤቱን እንደማይቀበሉ በተናገሩበት ላይ ነው። ብሩስ ሌብል የትራምፕ ደጋፊ እንዲህ ብለዋል This is an American voting process, not a party process ይሄ የፓርቲ ሳይሆን የአሜሪካ የምርጫ ሂደት ነው። አንድ ትክክል ያልመሰለ ነገር ሲታይ ለዚያ ምላሽ እንዲሰጥ መጠየቁ አግባብ ይመስለኛል። የሂለሪ ክሊንተን ደጋፊዎች ግን በሁኔታው መበሳጨታቸውን ነው የገለጹት። የሪፐብሊካን ፓርቲው በእጩነት ያቀረባቸው ሰው በአሜሪካ ዲሞክራሲ ላይ እምነት እንደሌላቸው ሲናገሩ ነው አሁን የሰማ ነው። የዚህን ፕሬዚዳንታዊ ምርጫ ውጤት ስለመቀበል አለመቀበላቸውም የሚያውቁት ነገር የለም። ከዚህ የባሰ ፍጹም አሳዛኝ ነገር አለ ብዬ አላስብም። በትናንት ማታው ክርክር ማን አሸነፈ ብላችሁ ብትጠይቁ ግን በምታነጋግሩት ሰው ላይ ይወሰናል። ሂላሪ እንክክታቸውን ያወጧቸው ነው የሚመስለኝ። ዶናልድ ጄ ትራምፕ በእርግጠኝነት አሸንፈዋል። ክርክሮቹ በሁለቱ እጩዎች መካከል ባለፈው ወር ከተጀመሩ ወዲህ ሂላሪ ክሊንተን በሕዝብ አስተያየት መለኪያዎች እየመሩ መሆናቸው ተመልክቷል። ድምፅ ሰጪዎች የመጨረሻ ውሳኔያቸውን በቀጣይ ወር ይሰጣሉ።